ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ ነሐሴ 21 2012 ዓ.ም ስርጭታችን ጀመረ። የዩናይትድ ስቴትስ ሪፐብሊካን ፓርቲ ጉባኤ ሶስተኛ ቀን ክንዋኔን እንመለከታለን። ፕሬዝደንት ትራምፕ ላሳደሩብኝ እምነት ምስጋናዬን እያቀረብኩ በሪፐብሊካን ፓርቲያችን ድጋፍ ከእግዚአብሔር ክብር ጋር የዩናይትድ ስቴትስ ምክትል ፕሬዝደንት እጩ ሁኝ እንድወዳደርና እንዳገለግል መሰሜን በይፋ የተቀበልኩ መሆኑን አረጋግጥላችኋለሁ። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ በትናንትናው የሪፐብሊካን ፓርቲ ጠቅላላ ጉባኤ ምሽት ለምክትል ፕሬዚደንትነት የፓርቲ ዕጩነታቸውን በይፋ ከተቀበሉበት ንግግር የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻቸው አድማጮቻችን ዜናውን የማሰማችሁ አዳነች ፍሳዬ ነኝ። በአሁኑ ወቅት በዓለም ደረጃ በኮቪድ-19 የተያዙት ሰዎች ብዛት ከ24 ሚሊዮን በላይ የደረሰ ሲሆን ከ824000 በላይ የሚሆኑት ሰዎች ለህልፈት ተዳርገዋል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ታዲያ ከዓለም አንድ ሦስተኛ የሚሆኑት ተማሪዎች በርቀት ትምህርት ለመማር አለመቻላቸውን ገልጿል። የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቫ የላከችውን ዘገባ ስመኝሽ የቆየ ታቀርበዋለች። በኮሮና ወረርሽኝ ምክንያት ከአንድ ቢሊየን በላይ የሚሆኑ ህጻናት ከትምህርት ቤት ውጪ መሆናቸውን በአስጊ ሁኔታ ውስጥ የሚኖሩ ህጻናት ትምህርት እንዲያገኙ ለማገዝ የተቋቋመ ዓለም አቀፍ ፈንድ ትምህርት ሊዘገይ አይገባም በሚል መሪ ቃል የሚንቀሳቀሰው የተባበሩት መንግስታት ድርጅት የሕጻናት ፈንድ ከነዚህ ሕጻናት ውስጥ አብዛኞቹ ወደ ትምህርት ገበታቸው ላይመለሱም ይችላሉ ሲል አስጠንቅቋል። የፈንዱ ዋና ዳይሬክተር ያስሚን ሸሪፍ ከአሜሪካ ድምፅ ጋር ባደረጉት ቆይታ ትምህርት ሊዘገይ አይገባምን በመደገፍ ልጆችን ወደ ትምህርት መመለስ ይቻላል ይላሉ። ጥያቄው እንዴት ያንን ማድረግ እንደምንችል አይደለም፤ ምክንያቱም ማድረግ ከጀመርን ቆይተናል። አሁን እየተነጋገረን ባለንበት ሰዓት በችግር ውስጥ ያሉ ህጻናት ባሉበት ሁኔታም ቢሆን ትምህርት እንዲያገኙ እየረዳን ነው። የህጻናቱ ፈንድ የተቋቋመው እንደ ኢዞፕ አቆጣጠር በ2016 ዓ ም በቱርክ ዋና ከተማ ኢስታንቡል በተካሄደው ዓለም አቀፍ የሰብአዊ ጉዳዮች ጉባኤ ላይ ነው። ከዛን ጊዜ አንስቶ በግጭቶች መሀል አጣብቅኝ ውስጥ የሚገኙ በሰው ሀገር የተሰደዱ ወይም ሀገራቸው ውስጥ ከአካባቢያቸው የተፈናቀሉና የአየር ንብረት ያጠቃቸው ህጻናት ቁጥር ሶስት ነጥብ አምስት ሚሊየን ደርሷል። ቴክኖሎጂ እንጠቀማለን። ሬዲዮኖችን፣ መምህራንን፣ ትምህርት ቤቶችን ተጠቅመን የጤናና ንጽህና አጠባበቅ ችግሮችን ለመፍታት እንሞክራለን። ህጻናት በቀን ማግኘት የሚገባቸውን ምግብ እንዳያጡም ምግብ እናቀርባለን። ወረርሽኙ ከመከሰቱ በፊት በዓለማችን ላይ ወደ 75 ሚሊዮን የሚጠጉ ህጻናት የትምህርት አቅርቦት እንደማያገኙ ተገምቶ ነበር። ኮቪድ-19 ባስከተለው ቀውስ ይሄ ቁጥር ማሻቀቡን ሻሪፍ ይናገራሉ። በዚህ ችግር ውስጥ ያሉ ህጻናትን ለማገዝ ትምህርት ሊዘገይ አይገባም የተሰኘው ፈንድ 310 ሚሊዮን ዶላር አስቸኳይ እርዳታ እንዲደረግለትም እየተማጸነ ነው። ናይጄሪያ በአምስት ወራት ውስጥ ለመጀመሪያ ጊዜ ከመጪው ቅዳሜ አንስቶ ከሀገሪቱና ወደ ሀገሪቱ የሚደረገውን ዓለም አቀፍ የአይሮፕላን በረራ እንደምትቀጥል አስታውቃለች። ናይጄሪያ የኮሮና ቫይረስን መዛመት ለመገደብ ሲባል የወጣውን መመሪያ መሰረት በማድረግ እንደ አውሮፓ አቆጣጠር ከመጋቢት 23 ቀን አንስቶ መላ የአይሮፕላን ጉዞን አቁማ ቆይታለች። የናይጄሪያ መንግስት በገለጸው መሰረት የመጀመሪያዎቹ ወደ ሀገሪቱ የሚበሩ አይሮፕላኖች በፌዴራሏ መዲና አቡጃና በንግድ መዲናዋ ሌጎስ ይገባሉ። የሚነሱት ከየት እንደሆነ ግን አልተገለጸም። መንገደኞች ለበረራ ከመነሳታቸው በፊት የቫይረሱ ምርመራ እንዲያደርጉ፣ ናይጀሪያ ከገቡ በኋላ ደግሞ በራሳቸው ወጪ እንዲመረመሩ ሀገሪቱ ጠይቃለች። ዩናይትድ ስቴትስ ውስጥ ሎራ የሚል ስያሜ የተሰጠው ሂረኪን ወይም ከባድ ዝናብ የተቀላቀለበት የአውሎ ነፋስ ማዕበል ዛሬ ማለዳ ላይ በደቡብ ምስራቁ ክፍለ ሀገር ሉዊዚያና ላይ ካረፈው በኋላ በመጠኑ እንደተዳከመ ተገልጿል። ክፍለ ግዛቱ ላይ ሲያርፍ አደገኛ የሆነው አራተኛ ደረጃ የተሰጠው የአውሎ ነፋስ ማዕበል ነበር። ከፍተኛው ቁጥር አምስት ነው። የሀገሪቱ ብሔራዊ የሂረኪን ማዕከል በገለጸው መሰረት በአሁኑ ወቅት ሁሪኬን ሎራ በሰዓት 195 ኪሎ ሜትር እየነፈሰ ሲሆን ወደ ሶስተኛ ደረጃ ወርዷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ የፍርድ ሚኒስቴር ፖሊሶች ኪኖሻ ዊስካንሰን ላይ በጥቁር ወንድ ላይ ስለከፈቱት ተኩስ ምርመራ እንደሚጀምር ትላንት አስታውቋል ጃኮብ ብሌክ ባለፈው እሁድ በፖሊሶች በተከፈተበት ተኩስ ከወገቡ በታች ሽባ እንደሆነና ውስጥ አካላቱም ላይ ከባድ ጉዳቶች እንደደረሱበት ታውቋል። ከዊስካንሰን የምርመራ ቢሮና ከግዛቲቱ ባለስልጣኖች ጋር በመተባበር ምርመራውን የሚያካሄደው የፌዴራል ምርመራ ቢሮ መሆኑን የሚገልጽ መግለጫ የፍርድ ሚኒስቴሩ አውጥቷል። በ29 ዓመት እድሜው ጥቁር አሜሪካዊ ላይ ተኩስ መከፈቱን በመቃወም ኬኖሻ ላይ ለአራት ተከታታይ ቀናት ሰልፍ ሲካሄድ ቆይቷል። የፍርድ ሚኒስቴሩ ትላንት ይፋ ያደረገው የቪዲዮ ምስል ሰውየው ከፖሊሶች ፊት ሲራመድ ቆይቶ የመኪናውን በር ሲከፍት ፖሊሶቹ በጀርባው ሲተኩሱበት ያሳያል። በፖሊስ ዘገባ መሰረት አንዲት ሴት ወንድ ጓደኛዬ እዚህ እንዳይደርስ ተከልክሎ እያለ መጥቷል ስትል ስልክ ከደወለች በኋላ ፖሊሶቹ ወደ ቦታው ሄዱ። ዩናይትድ ስቴትስ ውስጥ ተቃውሞ በሚካሄድበት በአሁኑ ወቅት የሀገሪቱ ምክትል ፕሬዚደንት ማይክ ፔንስ ትላንት ማታ በሪፑብሊካዊ ፓርቲ ጉባኤ ላይ ባደረጉት ንግግር በባይደን አስተዳደር ስልክ የአሜሪካ ደህንነት አይጠበቅም ብለዋል። ለፕሬዚዳንትነት እየተወዳደሩ ያሉት ዲሞክራት ጆ ባይደን ለፖሊስ ኃይል የሚመደበው ባጀት እንዲቀነስ የሚፈልጉ ሰዎች ተባባሪ ናቸው ሲሉ ነቅፈዋል። ፔንስ በሶስተኛ ቀን የሪፑብሊካውያን ጉባኤ ባደረጉት ንግግር ጆ ባይደን አሜሪካ ዘረኛ ሀገር ናት ይላሉ። የአሜሪካ ሕግ አስከባሪዎች ሳያውቁት በውህዳን ማህበረሰቦች ላይ የአድልዎ ስሜት አላቸው ብለዋል። ለህግ አስከባሪዎች የሚመደበው ገንዘብ እንዲቀነስ ይደግፉ እንደሆነ ሲጠየቁ ደግሞ በሚገባ እንደሚደግፉ ገልጸዋል ሲሉ ፔንስ ተናግረዋል። ሐቁ ምንድን ነው? በባይደን ስር በምትተዳደር አሜሪካ ደህንነታችሁ አይጠበቅም በማለት ፔንስ አስጠንቅቀዋል። የጥቁሮች ህይወትም ዋጋ አለው በሚል መሪ ቃል የሚንቀሳቀሱትና ሌሎች ሊበራል አክቲቪስቶች ለፖሊስ ኃይል የሚመደበው ባጀት እንዲቀነስ የሚያደርጉትን ጥሪ ባይደን ይደግፋሉ በማለት ፕሬዚደንት ትራምፕ እና ደጋፊዎቻቸው ባይደንን ሲነቅፉ ቆይተዋል። ባይደን በበኩላቸው የፖሊስ ኃይል ባጀት እንዲቀንስ አልፈልግም፣ የፖሊስ ኃይል ከማህበረሰቡ ጋር በበለጠ ተቀራርቦ ለመስራት የሚያስችለው ተጨማሪ ባጀት እንዲሰጠው ነው የሚፈልገው በማለት አስተባብለዋል። ነገር ግን ባይደን እና ለምክትል ፕሬዚዳንትነት አብረዋቸው የሚወዳደሩት ካሚላ ሃሪስ ከፖሊስ ኃይል ወጪ ተቀንሶ የወንጀል ተግባርን ለመቀነስ ለሚሰሩ አገልግሎቶች እንዲሰጥ ለሚለው ሀሳብ ክፍት መሆናቸውን ገልጸዋል። ዩናይትድ ስቴትስ ውስጥ በሚካሄደው ፕሬዚዳንታዊ ምርጫ የምርጫ ድምፅ በፖስታ ቤት በሚላክበት ወቅት የውጭ ሀገራት ተቀናቃኞች ኢላማ ሊያደርጉት እየሞከሩ መሆናቸውን የሚያሳይ ምልክት እንዳልታየ ከፍተኛ የዩናይትድ ስቴትስ የስለላና የህግ አስከባሪ ባለስልጣኖች ገልጸዋል። በፖስታ ቤት በኩል የሚላኩ የምርጫ ድምፆችን ለማሰናከል ማንኛውም አይነት የውጭ ሀገር እንቅስቃሴ መኖርን የሚያሳይ መረጃም ሆነ የስለላ ውጤት የለም ሲሉ አንድ ከፍተኛ የዩናይትድ ስቴትስ የስለላ ክፍል ባለስልጣን ትላንት ተናግረዋል። አንድ ከፍተኛ የህግ ማስከበር ባለስልጣን ደግሞ ከዚህ ርቀው ሄደዋል። በሀገሪቱ ውስጥም ቢሆን እንደ አውሮፓ አቆጣጠር በመጪው ህዳር ሶስት ቀን የሚካሄደውን ምርጫ ለማጭበርበር ሲሉ በፖስታ ቤት በኩል የሚሰጠውን ድምፅ ለማሰናከል የሚሞክሩ ኃይሎችም ሆኑ ቡድኖች መኖራቸውን የሚያሳይ ምንም ነገር የለም በማለት ለጋዜጠኞች ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የምርጫውን ድምፅ በፖስታ ቤት በኩል የመላኩ ተግባር በሀገሪቱ ታሪክ ወዳልታየ አይነት የምርጫ ማጭበርበር ያመራል በማለት አጥብቀው ሲቃወሙ ቆይተዋል። በርካታ የፌዴራልና የክልላዊ ምርጫ ባለስልጣኖች ግን የፕሬዚዳንቱን አባባል አይቀበሉም። በመጨረሻም የዩናይትድ ስቴትስ የስራ ሚኒስቴር ዛሬ በገለጸው መሰረት ባለፈው ሳምንት አንድ ሚሊዮን የሚሆኑ ሰዎች የስራ አጥነት ድጎማ ለማግኘት ማመልከቻ አስገብተዋል። ይህም የአሜሪካ ሰሪዎች በኮሮና ቫይረስ ወረርሽኝ ምክንያት ሰራተኞችን ማስወጣት እንደቀጠሉ ያመለክታል ተብሏል። ከቅርብ ሳምንታት ወዲህ በየሳምንቱ የስራ አጥነት ማመልከቻ የሚያስገቡት ሰዎች ብዛት አንድ ሚሊዮን ገደማ ይሆናል። የቫይረሱ ወረርሽኝ የሀገሪቱን ኢኮኖሚ ከማዳከሙ በፊት ከነበረው በሁለት መቶ ሺህ ከሚገመት የስራ አጥነት ቁጥር ጋር ሲነጻጸር ግን የበዛ እንደሆነ ተገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት። አመሰግናለሁ። አዳነች ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ነሐሴ 21 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በዚህ ምሽት በርከት ያሉ ዘገባዎችን ከሀገር ውስጥና ከዓለም ዙሪያ ይዘንላቸዋል። አብራችሁን ቆዩ። ክቡራትና ክቡራን አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ለሁለተኛ ጊዜ የሪፐብሊካን ፓርቲው ምክትል ፕሬዚደንት እጩ ሆነው መሰየማቸውን የተቀበሉበትን ንግግር ትናንት ምሽት ላይ አሰምተዋል። በአብዛኛው በርቀት በኢንተርኔት በተካሄደው የሪፐብሊካን ፓርቲው ጠቅላላ ጉባኤ ሶስተኛ ምሽት ላይ ነው የፔንስ ንግግር የተሰማው። ፔንስ በብዙ የአሜሪካ ከተሞች ውስጥ እየታየ ባለው አለመረጋጋት ውስጥ ደጋፊዎቻቸውን የሚያነቃቃና የዴሞክራቲክ ፓርቲ ተቀናቃኞቻቸውን በተመለከተ የሚያስጠነቅቅ ንግግር አሰምተዋል። ማይክ ኦ ሱሊቫን ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። ማይክ ፔንስ ንግግራቸውን ያሰሙት የ1814 ታሪካዊ ጦርነት ከሚታወስበትና በሜሪላንድ ቦልቲሞር ከተማ ከሚገኘው ከፎርት ሄንሪ ሆነው ነው። ፕሬዝደንት ትራምፕ ላሳደሩብኝ እምነት ምስጋናይን እያቀረብኩ በሪፐብሊካን ፓርቲያችን ድጋፍ ከእግዚአብሔር ክብር ጋር የዩናይትድ ስቴትስ ምክትል ፕሬዝደንት እጩ ሁኜ እንዲወዳደርና እንዳገለግል መሰሜን በይፋ የተቀበልኩ መሆኑን አረጋግጥላችኋለሁ። ግዳጃቸውን በግንባር ሆነው እየተወጡ በተለይም ከፖሊሶች ቁጥጥር ስር እያሉ በተገደሉ ጥቁር አሜሪካውያን ግድያ ከተቆጡ የአመፅ ሰልፈኞች ጋር በሚፈጠረው ግብግብ ከፊት ሆነው የተጋፈጡ ጸጥታ አስከባሪዎችንም የሚያጀግኑ ንግግሮች ተደምጠዋል። የሳውዝ ዳኮታ ገዢ ክርስቲና ናኦም እንዲህ ብለዋል። አመፁ ከቁጥጥር ውጪ ሆኗል። ዝርፊያው፣ ቀውሱና ውድመቱ ተስፋፍቷል። ይህ ጉዳይ በምሽቱ ተደጋግሞ የተሰማ ጉዳይ ሆኗል። የቴነሲዋ ሴኔተር ማርሻ ብላክበርን በዚህ ዙሪያ ተናግረዋል። የምናገረው ስለ ጀግኖቹ ሕግ አስከባሪዎቻችንና ታጣቂዎቹ ጸጥታ አስከባሪ ኃይሎቻችን ነው። ግራውን መንገድ የሚከተሉ ፖለቲከኞች እነዚህን ወገኖች ወደ ጨካኝ ኃይላት ሊቀይሯቸው ይሞክራሉ። ትችቶቹ የዲሞክራቲክ ፓርቲ እጩዎች ጆ ባይደንና ከመላ ሀሪስ ላይ ያነጣጠሩ ነበሩ። የትራምፕ ደጋፊ የሆኑና ማይክል መኬል የሚባሉ የቀድሞ የፖሊስ ባልደረባ ትራምፕ ለችግሮች መፍትሔ የሚሹ ናቸው ብለዋቸዋል። ፕሬዚደንት ትራምፕ ለፖሊሶች አስፈላጊውንና የጎደለውን ነገር ሁሉ በማሟላት ግንኙነትን ማዳበርና ያለምንም ቀውስና ጉዳት ግጭቶችን ማስወገድ የሚችሉበትን አገር አቀፍ ደረጃዎችን የጠበቀ ስልጠና ለመስጠት የሚደረገውን ጥረት ይደግፋሉ። ጆ ባይደን ፖሊሶችን በጀት መንፈግ የሚለውን ሐሳብ እንደማይደግፉ ያስታወቁ ሲሆን ለማህበረሰብ ፖሊሶችና የአእምሮ ህመም ዙሪያ ለሚሰሩ የጤና ባለሙያዎች ተጨማሪ በጀት መስጠት እንደሚፈልጉ ተናግረዋል። እንዲህ ብለው ነበር። የፖሊሱን ኃይል በጀት መንፈግ አንፈልግም። እኔ እንደሚመስለኝ እንዲያውም ብዙ እርዳታና ድጋፍ ይፈልጋሉ። ታዲያ ግልጽ መሆን ያለበት ነገር ቢኖር ይህ የሚደረገው ማህበረሰቡንና የአካባቢውን ሰው ሁሉ ደህንነት ለመጠበቅ ነው። በጉባኤው ላይ ትራምፕን መደገፍ የሚፈልጉ የሰራዊቱ የቀድሞ አባላት ታሪካቸውን አውግተዋል። የቻይና ዝርያ ያላቸው ቸንጓንጉቼን ባይደንን የቻይና ኮሚኒስት ፓርቲን ለማስደሰት ይጥራሉ ሲሉ ተችተዋቸዋል። እንደ ቀደመው ምሽት ሁሉ ከትራምፕ ቤተሰብ አባላትም የመጡ የትራምፕ ልጅ ባለቤት የሆኑት ላራ ነበሩ። የትምህርት ቤት መምህር የሆኑት የማይክ ፔንስ ባለቤት ካረን ፔንስም ሌላዋ ተናጋሪ ነበሩ። ማይክ ፔንስ ሪፐብሊካን ፓርቲ የተስፋ መልዕክት አለው በማለት የዲሞክራቲክ ባይደንን እንደሚከተለው ነቅፈዋል። ጆ ባይደን ስ ዊ ጆ ባይደን በጨለማው ወቅት ውስጥ የኖረ መሆኑን ተናግሯል። ፕሬዚደንት ትራምፕ ግን እንዳሉት ባይደን የጨለመባት አሜሪካን የሚመለከት ሲሆን፣ እኛ ግን የአሜሪካን ታላቅነት ነው የምንመለከተው። ትራምፕ በዛሬው የሐሙስ ምሽት የመጨረሻውን የሪፐብሊካን ፓርቲ ጠቅላላ ጉባኤ መድረክ ይቆጣጠሩታል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ደረጀንና ማይክን። የትንታኔው መጽሔት ይቀጥላል። የፕሬዚደንት ዶናልድ ትራምፕ በድጋሚ የመመረጥ ዘመቻ እና የኮቪድ-19 ወረርሽኝ አመራራቸው አንድምታ የተከታዩ ዘገባ ርዕስ ነው። ኬን ብሬዲመር ያጠናቀረውን ሪፖርት ቆንጅታየት አቀርበዋለች። ባለብዙ ህንጻ ከበርቴውና የቴሌቪዥን መዝናኛ ሪያሊቲ ሾው አስተናጋጅ የነበሩት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2016 ፕሬዝደንታዊ ምርጫ እወዳደራለሁ ብለው ሲነሱ ብዙዎች መራጮች ለዩናይትድ ስቴትስ ፖለቲካ ባይተዋር አድርገው ነበር የተመለከቷቸው። ሆኖም ብዙዎቹ መቼም አያሸንፉም ብለው በእርግጠኝነት የደመደሙ ቢሆንም ደጋፊዎቻቸው ብንሞክር ምን ይለናል በሚል ድምፅ ሰጧቸው። እናም ዶናልድ ትራምፕ ሂለሪ ክሊንተንን ባልተጠበቀ ሁኔታ አሸንፈዋቸው ቁጭ አሉ። አሁን ደግሞ ለሁለተኛ ጊዜ ለመመረጥ እየተወዳደሩ ነው። የሪፐብሊካን ፓርቲያቸው ፕሬዚደንታዊ እጩነታቸውን ዛሬ ሐሙስ ማታ ከዋይት ሀውስ ቤተ መንግስት በሚያሰሙት ንግግር ይቀበላሉ። ይህን ታሪክም ከዋሽንግተኑ የታሪካዊ መታሰቢያ ሐውልቶች አምባ ከናሽናል ሞል የሚተኩሱ ርችቶች ያበስሩታል። የዶናልድ ትራምፕ የእስካሁኑ የሶስት አመት ተኩል የመሪነት ክንዋኔ አንድ ወጥ ያልሆነ አባጣ ጎርባጣ ቢባል በይበልጥ የሚገልጸው ይመስላል። ነቃፊዎቻቸው መላቢስ የተተራመሰ ሲሉ ይገልጹታል። ደጋፊዎቻቸው ደግሞ ደፋር አዲስ መንገድ የሚከተሉ ሲሉ ፕሬዝደንቱን ያደንቃሉ። በዓለም ዙሪያ ቅድሚያ ለአሜሪካ መርሃችንን የናኙ በአገር ውስጥም ወደ ተሻለ ነጻነት ያንቀሳቀሱ እርምጃዎችን የወሰዱ ሲሉም ያሞግሷቸዋል። ዶናልድ ትራምፕና የዲሞክራቲክ ፓርቲው እጩ ተፎካካሪያቸው ጆ ባይደን የሚወዳደሩበት የህዳር ኖቬምበር ሶስቱ ፕሬዝደንታዊ ምርጫ የአስር ሳምንታት ጊዜ ብቻ ነው የቀረው። ትራምፕ ስለዚህ የመጀመሪያ የስልጣን ዘመናቸው የሚጠቀሱ ጉልህ ክስተቶችን ለመቃኘት፣ ሁለት ወግ አጥባቂ ዳኞችን ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት በስኬት አብቅተዋል። በ50 ዓመታት ውስጥ ባልታየ መልኩ የስራ አጥነት መጠን የቀነሰበት የኢኮኖሚ እድገትም አስመዝግበዋል። የጆ ባይደንን ለፕሬዝደንትነት የመወዳደር ፍላጎት ለማሰናከል ዩክሬን እንድታግዛቸው ጠይቀዋል ተብለው በዩናይትድ ስቴትስ ኮንግረስ ክስ ቀርቦባቸው ከክሱ ነጻ ተደርገዋል። በአሁኑ ጊዜ ግን ለብዙዎች መራጮች አብይ ትኩረት የሚሆነው የወቅቱ ታሪካዊ የሀገሪቱ የጤና ቀውስ አያያዛቸው እንጂ ቀደም ሲል የተጠቀሱት የቀደሙት ጉዳዮች የሚሆኑ አይመስልም። ከቻይና የተቀሰቀሰው የኮቪድ-19 ዓለም አቀፍ ወረርሽኝ ካለፈው መጋቢት ወዲህ ዩናይትድ ስቴትስ ውስጥ 179 ሺህ ሰዎችን ለህልፈት ዳርጓል። ከአምስት ነጥብ ስምንት ሚሊዮን በላይ ለቫይረሱ ተጋልጠው ሀገሪቱን በሁለቱም አሃዞች ከዓለም ቀዳሚዋ አድርገዋታል። በአንድ ወቅት ፕሬዝደንቱ ኮቪድ-19 ለህልፈት ስለዳረጋቸው ሰዎች ብዛት ሲጠየቁ የሆነው ሆኗል፣ ኢት ኢዝ ዋት ኢት ኢዝ ሲሉ መልስ መስጠታቸው የሚታወስ ነው። የኮቪድ-19 አያያዛቸው ሲቃኝ የህዝብ አስተያየት ግምገማዎች እንደሚያሳዩት የሚስተር ትረምፕን የወረርሽኙን አያያዝ ህዝቡ አልወደደላቸውም። የአሶሲየትድ ፕሬስና የህዝብ ጉዳዮች ምርምር ማዕከል ሴንተር ፎር ፐብሊክ አፌርስ ሪሰርች የሚባል ቡድን በዚህ ሪፐብሊካኖች ለአራት ቀናት ብሔራዊ ጉባኤ በታደሙበት በዚህ ሳምንት ባወጡት ግምገማ የፕሬዝደንቱ የኮሮና ቫይረስ ወረርሽኝ አያያዝና ክንዋኔ የድጋፍ መጠን እጅግ በጣም አሽቆልቁሎ ወደ 31 ከመቶ ወርዷል። የፕሬዝደንቱ ጠንካራ ደጋፊ ሪፐብሊካኖች እሳቸው ኮ ውሃን ላይ ቫይረሱ እንደተቀሰቀሰ ከቻይና የሚመጡ ተጓዦች እንዳይገቡ በመከልከል ወረርሽኙን በቁርጠኝነት የታገሉ መሪ ናቸው በማለት ሊሟገቱላቸው ሞክረዋል። ትራምፕ ግን የኮሮና ቫይረስን ገዳይነት ዩናይትድ ስቴትስ ውስጥ ሊያስከትል የሚችለውንም ጣጣ ያለማቋረጥ ሲጠራጠሩ፣ ሲያጣጥሉ ነበር የሚደመጡት። ባለፈው የካቲት ወር በአንድ የቴሌቪዥን ቃለ መጠይቅ ላይ ቫይረሱ እንደሆነ ተአምር እልም ብሎ ነው የሚጠፋው ሲሉ የተነበዩት ተደጋግሞ በዜና ማሰራጫዎች ይታያል። ወረሽኙ ለደቀነው መዓት ያልተዘጋጀው አሜሪካዊ ኮሮና ቫይረስ ከባድ የኢኮኖሚ ቀውስ አስከትሎበታል። ከ50 ሚሊዮን የሚበልጡ ማለትም ከጠቅላላው የሰራተኛ ኃይሉ ከሩብ በላይ ማለት ነው፣ የክፍለ ግዛት አስተዳዳሪዎች ወረርሽኙን ለመቆጣጠር የንግድ ድርጅቶች እንዲዘጉ በማዘዛቸው ከስራቸው ተፈናቅለዋል። ትምህርት ቤቶችና ዩኒቨርሲቲዎች ተዘግተው ተማሪዎች ከቤት በርቀት በኢንተርኔት እንዲማሩ አድርገዋል። ፕሬዚደንት ትረምፕ ለበርካታ ሳምንታት ስለ ወረርሽኙ በየቀኑ ገለጻ ያደርጉ እንጂ ብዙ ጊዜ የወረርሽኙን ክብደት አቃለው ወይም አናንቀው ሲናገሩ ነው የቆዩት። የጤና ኤክስፐርቶች ከሚቀጥለው ዓመት በፊት አይሳካም ብለው ቢያስጠነቅቁም እሳቸው ግን የኮሮና ቫይረስ ክትባት ተፋጥኖ እንዲገኝ ሲያሳስቡ ነበር የሚደመጡት። ሃይድሮክሲክሎሪኪን የሚባለው የወባ መድኃኒት ለኮሮና ቫይረስ እንዴት ያለ ፍቱን መድኃኒት ነው እያሉም ሲናገሩ ይሰሙ ነበር። ራሳቸውን በቀን በቀን እንደሚወስዱት ተናግረዋል። በበርካታ ሀገሮች የተካሄዱ የጤና ምርምሮች ግን መድኃኒቱ ለኮሮና እንደማይጠቅም ነበር የሚያሳዩት። የቫይረሱን መዛመት ለመቆጣጠር አሜሪካውያን የአፍና አፍንጫ መሸፈኛ ጭንብል እንዲጠቀሙ የጤና ኤክስፐርቶች በአንድ በኩል ሲያሳስቡ፣ ፕሬዚደንቱ ስለ ጠቃሚነታቸው ከዚያ የሚጣረስ መልእክት ሲያስተላልፉ ነበር የሚሰሙት። የጤና ኤክስፐርቶች እንደሚተነብዩት አሁንም በመጪዎቹ ወራት በኮቪድ-19 ምክንያት ተጨማሪ ብዙ አስር ሺዎች አሜሪካውያን ሕይወት ይቀጠፋል። በአሁኑ ወቅትም በቫይረሱ ተያያዦች ቁጥር ጋብ ቢልም ስርጭቱ ጨርሶ የተገታ አይደለም። ባለፈው ሚያዚያ 14.7 ከመቶ የነበረው የስራ አጥነት መጠንም ሐምሌ ወር ላይ ወደ 10.2 ከመቶ ወርዷል። ኤክስፐርቶች በከፊል ታይቶ የነበረው የኢኮኖሚ ማገገም አካሄድ ተዳክሟል ሲሉ ፕሬዝደንቱ በዓመቱ ሁለተኛው አጋማሽና በሚመጣው ዓመት መግቢያ ሁኔታው ይሻሻላል እያሉ ይናገራሉ። በሀገሪቱ ዙሪያ የተስፋፋውን የተቃውሞ እንቅስቃሴ በሚመለከት ደግሞ ኮሮና ቫይረስ ድምጹን አጥፍቶ መላ ሀገሪቱን ሲያዳርስ ፕሬዝደንቱ ሌላ ፈተና ተደቅኖባቸው ቆይቷል። ጥቁር አሜሪካዊው ጆርጅ ፍሎይድ ነጭ ፖሊስ አንገቱን በጉልበቱ ተጭኖት ሕይወቱ ማለፉ ተከትሎ በመላ ሀገሪቱ ቁጣና አልፎ አልፎም ሁከት የቀላቀሉ የተቃውሞ ሰልፎች ተቀጣጥለዋል። ፕሬዝደንቱ ሰላማዊ ተቃዋሚ ሰልፎችን እንደሚደግፉ በመግለጽ ሁከት በሚፈጥሩ ተቃዋሚ ሰልፈኞች ላይ ግን ጥብቅ የሆነ የሕግና ሥርዓት ማስከበር አቋም ወስደዋል። ዋሽንግተን ውስጥ በሚገኘው ቤተ ክርስቲያን ፕሬዝደንቱ ከዋይት ሀውስ በእግራቸው ራመድ ብለው መጽሐፍ ቅዱስ ይዘው በቆሙበት ወቅት ከአካባቢው ተቃዋሚ ሰልፈኞች በኃይል የተወገዱበትን እርምጃ ነቃፊዎቻቸው ብቻ ሳይሆኑ አንዳንዶቹ ደጋፊዎቻቸውም ጭምር እንዳወገዙት የሚታወስ ነው። በዚህ መልክ የአመቱ አጋማሽ ማለፉ ሲታይ የፕሬዝደንት ትራምፕ የፖለቲካ እጣ ፈንታ ምን እንደሚሆን በእርግጠኝነት ለመናገር ያዳግታል። በብዙዎች አገር አቀፍ የህዝብ ድጋፍ ግምገማዎች ሪል ክሊር ፖለቲክስ የሚባለው ዌብሳይት ባጠናቀረው መሰረት ባይደን ትራምፕን በሰባት ነጥብ ስድስት ከመቶ አማካይ ብልጫ እየመሯቸው ነው። በዩናይትድ ስቴትስ ታሪክ ባለፉት አርባ ዓመታት ውስጥ ድጋሚ ተወዳድረው ያልተመረጡ ሁለት ፕሬዝደንቶች ብቻ ናቸው። ይሁን እንጂ የፕሬዝደንት ትረምፕ ደጋፊዎች ባለፈውን ምርጫ ቢሆን እኮ በህዝብ ድጋፍ ግምገማ ይበልጧቸው የነበሩትን ሂለሪ ክሊንተንን ነው ያሸነፉት በማለት ያስታውሳሉ። ፕሬዝደንት ትረምፕ በዚህ ምርጫ ያለፈው የምረጡኝ ዘመቻቸውን መፈክር የነበረውን አሜሪካን መልሰን ታላቅ እናድርጋት ሜክ አሜሪካ ግሬት አጌን የሚለውን ቀየር አድርገው ኪፕ አሜሪካ ግሬት አሜሪካን በታላቅነቷ እናስቀጥላት በሚል መፈክር የምረጡኝ ዘመቻቸውን ቀጥለዋል። እንደገና ከተመረጥኩ ኢኮኖሚያችንን መልሼ አሳድገዋለሁ። በፊትም አድርገነዋል። አሁንም የጀመርነውን እንጨርሳለን እያሉ ነው። አመሰግናለሁ ቆንጂት። ወደ ተከታዩ ዘገባ እንለፍ። ትግራይ ክልል ውስጥ ያለው አሰራር ህገ መንግስታዊ አይደለም ወይም ፍትሐዊነት የለም በሚል የተቃወሙ ስድሳ የሚሆኑ የክልሉ ልዩ ኃይል አባላት ወደ አማራ ክልል ገብተዋል ሲል የአማራ ክልላዊ መንግስት አስታውቋል። የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ ትናንት የሰጡትን መግለጫ የተከታተለችው አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። መግለጫውን የሰጡት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ ይህንን ነው ያብራሩት። እስከ ትላንትና ድረስ ስልሳ የሚሆኑ የልዩ ኃይል አባላት፣ የታጠቁ አካላት ወደ አማራ ክልል እየገቡ ነው ያሉት። እነዚህ ኃይሎች ከወልቃይትም ከራያም አካባቢ ያሉ አሉ። እዛ አማራ የሆኑም አሉ፣ አማራ ያልሆኑ በአብዛኛው ትግሬዎችም አሉ። የትግራይ ህዝብ እኮ ጸረ ዴሞክራሲው በጣም የመረረ ነው። መሸከም አቅጦታል የትግራይ ህዝብ ጸረ ዴሞክራሲ አሁንም በዚህ አጋጣሚ መልስ መሰረ የትግራይ ህዝብ ይሄንን አምባገነናዊ ስርዓት ራሱ ታግሎ በዴሞክራሲያዊ መንገድ ማሸነፍ ነው ያለበት። ከትግራይ ክልል የመጡት የልዩ ኃይል አባላት በጥንቃቄ በልዩ ስፍራ እንዲቆዩ መደረጉን ነው አቶ ግዛቸው የተናገሩት። ትጥቃቸውን አስወርደን እነዚህ ሰዎች አንድ ካምፕ አካባቢ አስቀምጠናል። በግልጽ እነዚህን ሰዎች ዝም ብለን ወደ ማህበረሰቡ ልንበትናቸው አንችልም ምክንያቱም የቲፒሊፍን መሰሪ አካሄድ ጠንቅቀን ስለምናውቅ፣ እዚህ ውስጥ ሰርጎ የሚገባ ስላለ ሰርጎ የገባውንም ለመለየት የሚያስችል ስራ ሰርተን ነው ወደ ሌላው ስቴት ምን ሄደው ማለት ነው። ይህንን ግምት ውስጥ ያስገባ ስራ እየሰራን ነው ያለ ነው። በእኛ በኩል ሰው ተፈናቅሎ እንዲመጣ አልፈልግም። ሰራዊትም ማንም ተፈናቅሎ እንዲመጣ አልፈልግም። የእኛ አማራዎች ጭምር ምንከራከረባቸው ጭምር እዚያው እየተጋፈጣችሁ ተቀመጡ ብለን ነው ያሉት። ስቃዩንም እንግሉትንም ይችለው ነው ያሉት። የት ነው ምን ሄደው መሬታችን ነው አገራችን ነው ብለው ነው ቁጭ ብለው ያሉት። ኢትዮጵያ ሀገራችን ናት። ወደ አማራ ክልል እንደገቡ ከተገለጹት የትግራይ ክልል ልዩ ኃይል አባላት ጋር አብሮ የመጣው የዚያው ክልል የፖሊስ አባልና የጠገድ ተወላጅ ኮንስታብል ታደለ ሀጎስ ደረሰ ያለውን በደል እንዲህ ያብራራል። በቃ ደረሰ ያለው ችግር እንግዲህ

መሳሪያን አውረዱ አውረዱ። ሊያስሩኝ ሲሆኑ ለስንት ስቃይ ነው ስንት መከራ። እኔ ቦታን ድህ ቦታን ገብች ያለው ማለት ነው የት ነው ያለኸው አሁን አንተ? አሁን ያለሁት ቀላጠ ከተማ ነው። ወደ አማራ ክልል መጠህ ማለት ነው? አዎ ወደ አማራ ክልል መጥቼ ቀላጠ ከተማ ነው። ክልል ሶስትን ያለው ወዛ መጥቼ በስንት መከራ። ኮንስታብል ታደለ አክሎ እንዳስረዳው የጠገዴ የተወላጅ የሆነና ሽሬ አዳሃሮ የሚኖር የፖሊስ አባል ለምሳሌ የብልጽግና ደጋፊነት ተብሎ በጥይት ተመቷል። እና ፓርቲ ደጋፊነት ከአብይም ብር የተላከባቸው ነው ብር እየተቀበላቸው ነው

ከሊቨርፑልነት ለአንድ ስለሆናችን ደዛ ነት እያልፍ ነው እያለ ሰው እዩ የወልቃይት የአማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በበኩላቸው በወልቃይትና ጠገዴ አካባቢ ያሉ የትግራይ ልዩ ኃይል አባላት እየከዱ ያሉት ለጦርነት ተዘጋጁ በመባላቸው እንደሆነ ገልጸዋል። የራሳችንን ሕዝብ አንዋጋም በማለት ሀምሳ የሚጠጉ አባላት ወደ አማራ ክልል መምጣታቸውንም ነው የገለጹት። ወልቃይት ጠገዴ አካባቢ የማካባቢ ያሉ ልዩ ሀይል የፈረሱ የመጡ ነው። ከሀምሳ በላይ ሰዎች እስካሁን ገብተዋል። ከማህበረሰቡ ከሲቪል ማህበረሰቡ በዘለለ የታጠቀውም ሀይልም ተቃውሞ እንዳለው እናቃል። ምክንያታቸው አሁን እንዳለው ነገር የ ጦርነት ነጋሪት የሚበሱሙበት ጊዜ ተቃውሟቸው እኛ ለማን ወጋ ነው የራሳችን ህዝብ እኛ ለመውጋት አንሰለፍም የሚለው ሰው የተቃውሞ መግለጫ ያለው በወልቃይትና ጠገዴ ህዝብ ላይ ህወሀት እያደረሰ ያለውን ወከባ የፌዴራልና የአማራ ክልል መንግስት ችላ ብሎታል እየተባለ ለሚሰነዘረው ትችት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ የሚከተለውን አስተያየት ሰንዝረዋል የማንነትና የወሰን ጥያቄ የፌዴራል ጥያቄ ፌዴራል ነው መመለስ ያለብን የማንነትና የወሰን ጥያቄ ይሄ አለብን ብለን የምናነሳቸው ህዝቦች ጉዳት እየደረሰባቸው ነው የሚለው እውነት ነው። እንግልት፣ አፈና፣ እስራት እየደረሰባቸው ነው ያለው። እኛ ዝም እንላለን ማለት አለ። እየታገልን ነው ያለ ነው። ፌዴራል እንዴት ነው የሚመልሰው ብሎ የራሱን ኮሚሽን እስከ ማቋቋም ደርሷል። ሌላው ቀርቶ አጀንዳ አድርገነዋል። ከአሁን ቀደም እኛ ብቻ ነበር በዚህ አጀንዳ ላይ የምንቆረቆረ። አሁን ግን ሌሎችም ክልሎች ይሄን አጀንዳ ያውቃሉ። ሌሎች ክልሎች ይሄን አጀንዳ ይዘው እነሱም ጭምር አጀንዳው መታየት አለበት፣ በጠረጴዛ ዙሪያ መታየት አለበት፣ መፈታት አለበት ወደሚለው እየተሄደ ያለበት ሁኔታ ነው ያለው። ቲፒሊፍ ያፈነገጠ ኃይል ስለሆነ ይሄንን ለይተን ትግል እናደርጋለን። ግን ዴሞክራሲያዊ ትግል፣ ግን ህገ መንግስታዊ ትግል ነው የምናደርገው። ከህገ መንግስት ውጭ ልንታገል አንችልም እኛ በእኛ በኩል ይህንን መሰረት አድርገን አሻፈረኝ ብለን እንደነሱ ለትንኮሳ ወይም ስነ ልቦናዊ ጫራ ለማድረስ የምንንቀሳቀሰው የምናደርገው ድርጊት አይኖርም። ይህን አስረግጬ ነው መናገር የምፈልገው። በእኛ በኩል ዲሞክራሲያዊ የሆነ መልስ እና መፍትሄ ብቻ ነው መፍትሄ የሚሆነው ለዚህ ሀገር። ጦርነት ለማንም አይበጅም። ወደ ግጭት በጉልበት ሄደን ይህን ጥያቄ ለማስመለስ ልንገባ አንችልም። እሱ ከጥቅሙ ጉዳቱ ነው የሚያመዝነው። ምክንያት የትግራይና የአማራ ህዝቦች ለዘመናት አብረው የኖሩ ለመለያየትም የሚያስቸግሩ በደምም የተሳሰሩ አሁንም እየኖሩ ያሉ ለወደፊትም የሚኖሩ መሆናቸውን አንጠራጠርም። ይሄ እውነት ነው ነው መንግስት የሚታገሰው ይህን ሀገር ወደ ሰላም ለማምጣት ነው። ከዚህ በላይ እየከረረ መሄድ ከሆነ ከዚህ በላይ አደብ ማይገዛ ከሆነ የፌዴራል መንግስት ህግና ስርዓት ማስከበር የሚያስችል ሙሉ አቅምና አውቶኖመስ ስልጣን አሉ። ይህን ተጠቅሞ ህግ ማስከበር አለበት። የፌዴራል መንግስት የትግራይን ህዝብና ይህንን አፈንጋጩን ቡድን በለየ መንገድ ቡድኑን ለማስታገስ የሚያስችል እርምጃ ለመውሰድ የሚያስችል ሙሉ አቅም ነው ያለው። ስለዚህ ቲፒኤልኤፍ ደግሞ ከዚህ ጸረ ዴሞክራት ከሆነ አካሄድና አሰራር ራሱ ሊቆጥብ ይገባል ሚል መልእክት በዚህ አጋጣሚ በግልጽ መልእክት እንደ ክልሉ መንግስት ማስተላለፍ ነው የምንፈልገው። የአማራ ክልል መንግስት የወሰንና የማንነት ጥያቄዎቹ ስርዓቱን ጠብቀው እንዲመለሱ ከፌዴራል መንግስት ጋር በመሆን እየሰራ መሆኑን ነው አቶ ግዛቸው አጽንኦት ሰጥተው የተናገሩት። አመሰግናለሁ አስቴር። ይህ በእንዲህ እንዳለ የትግራይ ክልል ልዩ ኃይል የክልሉን መንግስት በመቃወም ወደ አማራ ክልል ገቡ የተባለው በሬ ወለደ ነው ሲሉ ምላሽ የሰጡት የትግራይ ክልል የመንግስት ኮሚኒኬሽንስ ቢሮ ምክትል ኃላፊ በሂደት ላይ ያለውን ምርጫ ለማወክ የታለመ ነው ሲሉ አስተባብለዋል። የቢሮ ምክትል ኃላፊ አቶ ሀዱሽ ካሱ አክለውም በጎበዝ አለቆች የሚመራውን የአማራ ክልል በመሸሽ ሰው ሰላም ወዳለበት ትግራይ እየጎረፈ ነው ማለታቸውን ሪፖርተራችን ሙሉጌታ አጽብሃ ከመቀለ ዘግቧል። ዝርዝሩን እንዲህ ይዘዋል ኣሎ። የአማራ ክልል መንግስት የትግራይ ክልል ኢ ህገ መንግስታዊ ስርዓት በመቃወም ስልሳ የሚሆኑ የልዩ ኃይል አባላት ወደ አማራ ክልል ገብተዋል ብሎ መግለጹን ተከትሎ የትግራይ ክልል የኮሚኒኬሽን ቢሮ ምክትል ኃላፊ አቶ ሐዱሽ ካሱ ምላሽ ጠይቀናል። አቶ ሐዱሽ የአማራ ክልል መንግስት ያወጣው መረጃ ከእውነት የራቀና በር የወለደ መረጃ ነው በማለት አጣጥለውታል። የትግራይ ህዝብ የመክዳት ታሪክ የለውም ብለው የገለጹ አቶ ሐዱሽ በትግራይ እየተካሄደ ባለው ምርጫ በአምስት ቀናት ውስጥ ከሁለት ነጥብ ስድስት ሚሊዮን በላይ ህዝብ በመመዝገቡ ህዝብ ለምርጫ ያለው ፍላጎት በማየታቸው ሂደቱ ለማደናቀፍ የፈጠሩት ወሬ ነው ብለዋል። የትግራይ ህዝብ በአንድ ቀን ፍላጎቱ ነግሯቸዋል። ዘገባ ልክ ተብሎ ከታሰበ እኮ በአንድ ቀን ሀምሳ ከሞተውን ተመዝግበዋል። በአምስት ቀን ደግሞ ሁለት ነጥብ ስድስት ሚሊዮን ህዝብ ተመዝግበዋል። ይህ ያስደንግጧቸዋል። ምርጫው በአማራ ክልል ቦርደር ያለው ህዝብ እራሱ ማለት ነው። ያን ሁሉ እያስፈራሩት ማለት ነው ተመዝግበዋል እና በአንድ ወገን በምልሻ ተገደ ነው። እንዴት 2.6 ሚሊዮን ከየት ታመጣለህ? 2.6 ሚሊዮን እሺ፣ አስገደደህ እስኪ ይሆናል ወይ? ምርጫ መፍረስ እኮ አይቀርም። ስለዚህ የራሳቸውን ገመና ለመሸፋፈን አንድ ሁለተኛ ምርጫውን ለማወቅ ከእውነት የራቀና የራሳቸውን ውድቀት ልክ ሁለት ዓመት ተኩል ሲያደርጉት የነበረውን ወሬ እየፈጠሩ ለማደናገር ይሞክራሉ። ግን ራሳቸውም በራሳቸው የራሳቸው ገደል ማሚተው ለራሳቸው ከማዳመጥ አልፎ የትግራይ ሕዝብ የሚሰማቸው አይመስለኝም። የአማራ ክልል መንግስት በክልሉ ሰላም ማስጠበቅ ባለመቻሉ እና እንዲሁም የሕዝብ ጥያቄ መመለስ ስላልቻለ ነው የሐሰት መረጃ የሚያሰራጨው ሲሉም ተችተዋል። አቶ ሐዱሽ በሰጡት መልስ በአሁኑ ጊዜ ሰላም ወዳለበት ትግራይ በጎበዝ አለቆች እየተመራ ካለው ክልል ሕዝብ በሰላም ሰላም ለመኖር እየጎረፈ ነው ብለው ህዝባችን ስለሆነ ደግሞ ተቀብለን እያስተናገድነን በቀጣይም በሰላምና በነፃነት ይኖራል ብለዋል። ባለፈው ሳምንት ማለት ነው። ጨንቋቸው ነው እንጂ ከአማራ ክልል እኮ ወደ ምዕራብ ትግራይ ጎርፎ መጥተዋል እኮ። ሁመራ ላይ ሰላም ስላጣ ሁመራ ነው ይሰፍራል ያለ። ስለዚህ ይህ እውነት ነው። ህዝብ እኮ ሰላም ይፈልጋል። ወጥቶ መግባት ይፈልጋል። እዛ እኮ በጎበዝ አለቃ የሚተዳደር ክልል ስለ ሰላም ስላለው ክልል የመናገር ብቃት እና ሞራል የለውም፣ ያለ የላቸውም። ጎበዝ አለቃ እኮ ነው የሚያስተዳድረው የአማራ ክልል። ለምን የትግራይ ህዝብ ያጎሳቁላሉ? ለምን ቅማንትን ይገላሉ? ለምን ጉምዝን ይገላሉ? እዚህ እኮ የሚገደል ቆርቶ ችግር የሚደርስበት እኮ የማንም ብሔር ብሔረሰብ ህዝብ የለም። ስለዚህ የሚያሰጋው ወደ ህዝብ ቢመጣም የትግራይ ህዝብ ይቀበላሉ። ወገኑ ነው። ፀቡ ያለው ከገዢው መደቡ ነው። ፀቡ ያለው የተቀበለውን አህዳዊ ስርዓት እመልሳለሁ ከሚለው ነው። እና ዋናው ነገር ይሄ ደምረህ ስታየው የፈጠራ ወሬ ሁለት ዓመት ተኩል ሲያደርጉት ነበር። አሁን ግን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብቻ ሳይሆኑ የዓለም ማህበረሰብ አውቋቸዋል። አሁን ጥያቄ ማንሳት ጀምረዋል። በየጊዜው የትግራይ መንግስትና ገዢው ፓርቲ ህወሀት ለማጠልሸት በተደጋጋሚ የሚሰሩት ስራ አሁን በስልጣን ላይ ያለው መንግስት የህዝብ ተቀባይነት የሌለው መሆኑ ማሳያ ነው በማለትም ገልጸዋል። ለአሜሪካ ድምፅ ሙሉጌታ ጽብሀ መቀለም አመሰግናለሁ ሙሉ ጌታ የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እያስተናግድኋችሁ ያለሁት ሶሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ኦርን ኤምኦቢ አይ ላይ ታገኛላችሁ። አባችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሀሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። በኦሮሚያ የተለያዩ አካባቢዎች በእምነት መሪዎች ላይ እየደረሰ ነው ያለው ጥቃት እንደሚያሳስበው በመግለጽ መንግሥት አፋጣኝ እርምጃ እንዲወስድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሥራ አመራር ቦርድ ባወጣው መግለጫ አሳስቧል። በሌላ በኩል የሥራ አመራር ቦርድ ጽህፈት ቤቱ ያወጣው መግለጫ በጠቅላይ ምክር ቤቱ ፕሬዝደንት ከሚመራው የኡለማዎች ምክር ቤት እውቅና ውጪ ነው ሲል የኡለማዎቹ ምክር ቤት ተቃውሟል። ቦርዱ እንዲህ አይነት መግለጫ የማውጣት ስልጣን የለውም ብሏል። ምክር ቤቱ አክሎ የኦሮሚያ ጸጥታና አስተዳደር ቢሮ በበኩሉ ሐሳሳ ላይ የተፈጠረው ስህተት መሆኑን መገምገሙንና በሌሎች አካባቢዎች የተከናወነው ግን ህግን የማስከበር ሥራ እንደሆነ ገልጿል። ሙክታር ጀማል ዝርዝር አለው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሥራ አመራር ቦርድ ያወጣው መግለጫ እንደሚያትተው በእምነት አባቶች ላይ እየደረሰ ያለው ጥቃት የክልሉን ወቅታዊ ችግሮች አንድም ሃይማኖታዊ ገጽታን ለማላበስ እና በግርግሩ ሌላ ተጨማሪ አጀንዳ ለመፍጠር የተቀናጀ የሚመስል እንቅስቃሴ እየታየ ይገኛል ብሏል። ይህ ድርጊት ህዝብን በማከፋፈል የግል አጀንዳቸውን ለማስፈጸምና ሀገርን ለማተራመስ የታቀደ የሚመስል ስለሆነ ሙስሊሙ ማህበረሰብ በዚህ ተንኳሽ ተግባር ሳይወናበት የአካባቢውን ሰላም ከሌሎች ወገኖቹ ጋር በመሆን እንዲጠብቅ ጥሪ አስተላልፏል። ከመንግስት ወገን መደረግ አለባቸው የተባለውን ደግሞ የቦርዱ ዋና ጸሐፊ አቶ ከማላ ሐሩን ለቪኦኤ ገልጸዋል። ከሃይማኖት መሪዎች ጋር በተያያዘም ያለው ችግር ተገቢው ማታሪያ ተደርጎ ፍትሃዊ በሆነ መልክ ለህግ አካላት ቀርበው እነዚህ ማስተካከያዎች ወይም የህግ የበላይ ማግባቡ የማሳየት ተገቢ ነው የሆነውና ህዝቡ ከዚህ አንጻር ይሄንን ጉዳይ መፍትሄ የመስጠት በጋራ እጅ ለእጅ ተያይዞ በምንም በየትኛውም ሃይማኖት ሳይከፋፈል ይሄን ነገር መፍትሄ መስጠት ስላለበትም ጭምር ነው እና በመንግስት እንትን ብቻ የሚወጣ ተግባር ባለመሆኑ ምክንያት ይሄ ትኩረት እንዲሰጠው ለማሳሰብ ተፈልጎ ነው የተደረገው። የኢትዮጵያ እስልምና ጉዳዮች ዑለማዎች ምክር ቤት በበኩሉ የስራ አመራር ቦርዱ ያወጣውን መግለጫ እኛን አላማከረም ሲል ተችቷል። የኢትዮጵያ እስልምና ጉዳዮች ዑለማዎች ምክር ቤት ዋና ጸሐፊ ሼህ ቃሲም ታጁ ተከታዩን ለቪኦኤ ገልጸዋል። መግለጫ ለመስጠት ዑለማዎቹንም አላማከረም አልተወያየም። ዑለማዎቹ ውሳኔ አልሰጡም። እስከዛሬ ድረስ መግለጫ ስንሰጥ የዑለማ ምክር ቤቱ ቆሞ መግለጫ ይሰጣል ያልቃል። እዛ ቦርዱም አብሮ ቁጭ ይላል። እዛው ላይ በሀሳብ ደረጃ ካለ ሀሳቡን እንደዛ ይሄ ይሁን ያ ይሁን ይባላል። በትላንትናው ግን እኛ አናውቀውም። መጅሊሱ ፌስቡክ ፔጅ ላይ እዛ ተለጥፎ ነው እንደማንም ሲያየ ነው። በይዘቱም ላይ አልተነጋገርንም። በቅርጹም ላይ በመግለጫው ቅርጽ ላይም አልተነጋገርንም። ሁለማውም አያውቀውም። ቁጭ ብሎም አልተነጋገረበትም፣ አልተወያየም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የስራ አመራር ቦርድ ዋና ጸሐፊ አቶ ከማል ሃሩን በበኩላቸው አስተዳደራዊ ስራዎች ለቦርዱ የተሰጡና የውለማዎች ምክር ቤት ድርሻ በበኩሉ ሃይማኖታዊ ነክ የተመለከተ ስለሆነ ይህንን መቃወም አግባብ አይደለም ብለዋል። ስራ አመራር ቦርድ ጽህፈት ቤት እና የውለማው ምክር ቤት ጽህፈት ቤት ሚያዝያ ሀያ ሦስት በጋራ ኃላፊነት ወስደው ይህንን ተቋም እንዲመሩ የተደረጉ ናቸው እና የለማ ምክር ቤቱ ሃይማኖታዊና ስትራቴጂክ ወይም ፈትዋ ጉዳዮች ላይ የሚያተኩር ነው። የስራ አመራር ቦርድ ጽህፈት ቤትን በተመለከተ ደግሞ አስተዳደራዊና የልማታዊ ስራዎች ላይ በኃላፊነት ይወሰደ ነው። ስለዚህ ሚዲያ መስጠት ወይም መግለጫዎችን መስጠት ከዚህ በፊትም በነበረው ፔሪያንስ ውለማ ምክር ቤቱ በተናጥል ይሰጣል አመራር ቦርዱን በተናጥል ይሰጣል። በጋራ ደግሞ የሚሰጧቸው ደግሞ እንትኖችም አሉ። ስለዚህ መነሻ እንዲሆነን ከኦሮሚያ እስልምና ጉዳዮች በደረስን መነሻነት የቀረበ መግለጫም ስለሆነ ይህንኑ መግለጫ በሚመለከት አድሬስ የተደረገውን በስራ አመራር ቦርዱ ከስራ አመራር ቦርዱ ኦሮሚያ የተላከ ሁለቱ ደግሞ የስራ ግንኙነት እንችላላቸው ከዚህ አንጻር፣ ለዛ በዛ መሰረት የተዘጋጀ ነው። ሙሉ ኃላፊነት አለበት። ከዚህ አንጻር ማለት ነው። ከሰብአዊነት አንጻር ሲታይ ይሄ የዋናው ሰብስታንሱ ላይ ጉዳዩ ላይ ማተኮር ነው የሚሻለው እንጂ ግለሰቦችም ይሰጣሉ፣ እንኳን ተቋም የሚያክል ይቅርና ማለት ነው። ሰለማው ምክር ቤትም የስራ አመራር ጽሕፈት ቤትም የራሳቸው ኃላፊነት አለባቸው ማለት ነው። ከዚህ አንጻር ስለዚህ በተናጥልም በጋራ መስጠት ይችላሉ። ቦርዱ የሰጠው ምንትን ተገቢና አግባብ ያለው ነው ብለን ነው የምናስበው። እነሱ መስጠት የሚፈልጉ ከሆነ ደግሞ እድሉ ክፍት ነው። በኦሮሚያ ክልል የእምነት አባቶች ላይ ተፈጽሟል ስለተባለው ጉዳይ የተጠየቁት የኦሮሚያ ጸጥታ አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ በሀሳሳ በሼህ ዑመር ሱሌይመን እና ባለቤታቸው ላይ የተፈጸመው ጥቃት የተፈጠረው በስህተት መሆኑን ገልጸው የሌሎች አካባቢ እርምጃዎችን ግን ሕግን የማስከበር ሂደት መሆኑን ገልጸዋል። የደረሰው ጉዳት የክልሉን ጸጥታ በማስጠበቅና የሕግ የበላይነትም በማስከበር ሂደት ውስጥ ነው። ጉዳት የደረሰባቸው ሰዎች ከተለያዩ ማህበረሰብ እና እምነት ሊገኙበት ይችላሉ። የሚጣራ ነገር ካለ ይጣራል። በተወሰነ እርምጃ ላይ አንዳንድ ቦታ ጉድለት ሊኖር ይችላል። የሀሳሳም በተመለከተ ሊጣራ የሚገባ ነገር ሊኖር ይችላል። እሱም ተጣርቶ ይቀርባል ነው ያሉት አቶ ጀብሪል። የኦሮሚያ እስልምና ጉዳዮች ምክር ቤት ጉዳዩን በተመለከተ ከኦሮሚያ ፖሊስ ኮሚሽን አመራሮች ጋር መወያየቱ የተገለጸ ሲሆን በቅርብ ከክልሉ ከፍተኛ አመራሮች ጋር ተገናኝቶ ውጤቱን ለህዝብ ይፋ እንደሚያደርግ የምክር ቤቱ ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋ ለቪኦኤ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አመሰግናለሁ ሙክታር። ወደ ተከታዩ ዘገባ እናልፋለን። ምዕራብ ሀረርጌ ውስጥ ባለፈው ቅዳሜ በቀብር ስነ ስርዓት ላይ ከመንግስት የጸጥታ ኃይሎች ተተኮሰ በተባለ ጥይት በዴሳ ከተማ ውስጥ የሚገኝ የአንድ መስጅድ ኢማም መገደላቸው ተነግሯል። በቀብር ስነ ስርዓቱ ላይ የነበሩ የከተማይቱ ነዋሪዎች ከጸጥታ ኃይሎቹ የእጅ ቦምብ ተወርውረዋል ብለዋል። ሌሎች አምስት ሰዎች መቁሰላቸውንም ተናግረዋል። የኦሮሚያ ጸጥታ ቢሮ ምላሽ ሰጥቷል። ገልሞ ዳዊት ተጨማሪ አለው። በምዕራብ ሐረርጌ ዞን ኦዳ ቡልቱም ወረዳ በዴሳ ከተማ ዜሮ አንድ ቀበሌ ውስጥ በሚገኝ መስጂድ እማም ሆኖ ሲያገለግሉ የነበሩ ሼክ አብደላ መሐመድ በአካባቢው በፊት በነበረ ተቃውሞ ላይ ተገለዋል ለተባለው የአንድ አስራ ሶስት ዓመት ልጅ የቅብር ስነስርዓት ላይ በመንግስት የጸጥታ ኃይሎች በተተኮሰ ጥይት መገደላቸውን በቅብር ስነስርዓቱ ላይ የነበሩ የበዴሳ ከተማ ነዋሪ ተናግረዋል። ፉልትች በጋቴ እሶ ዴባ ጅሮቹ በተፈጠረው ሁኔታ ደንግጠን ከአቶ አብደላ ጋር አብረን በመሸሽ ላይ እያለን እሱ ከጸጥታ ኃይሎች ርቆ ሲሄድ ነበረ፣ ተኮስኩበት። በዚያው ህይወቱ አልፋለች። እኛ ወዲያው ነበር ከቦታው የሸሸነው። ሐኪም ቤት አልወሰንነውም። እዚያው ነው የሞተው። ሌላ ጉዳት የደረሰበት ሰው ግን ወደ ሆስፒታል ተወስዷል። እኚሁ የበዴሳ ከተማ ነዋሪ ተኩስ ከመከፈቱ በፊት ስለነበረው ሁኔታ ሲያብራሩ እኛ ለሞተብን ሰው የቀብር ስነስርዓት እያደረግን ስለሆነ የጸጥታ ኃይሎቹ ከቦታው ፈቀቅ እንዲሉልን ሽማግሌዎቹን ላክን። ሽማግሌዎቹ ሄደው ቢጠይቁም ነገሩ የሚሳካ አልሆነም። በቅብር መሃልም ጣልቃ እየገቡም ቢሆን የቅብር ስነ ስርዓቱን አጠናቀን ወደ ቤት እየተመለስን እያለን ተኩስ በኛ ላይ ተከፈተ። ተኩሱን የከፈቱት የኦሮሚያ ልዩ ኃይል አባላት ናቸው። ነገር ግን በጊዜው ምንም አይነት ሰልፍ አልነበረም። ከቅብር ሲመለሱ የነበሩትን ሰዎች ለመበተን ብለው ነው የተኮሱት። ወይዘሮ ከሪማ በየን የሼክ አብድላ ማህመድ ባለቤት ናቸው። ይህ ባለቤታቸውን አሟሟት የሰሙበትን ሁኔታ እንዲህ ይናገራሉ። እሱ ምንም የፖለቲካ ሰውም አይደለም፣ የመስጂድ ኢማም ነው። ለሞተ ልጅ የቅብር ስነ ስርዓት እየተፈጸመ ባለበት በጥይት ተመታ። የተመታውም በድረቱ በስተግራ ላይ ነው፣ ሳምባው አካባቢ። እኔ ያኔ ቤት ነበርኩ። ልጆች መመታቱን ሰምቶ ነግረውኝ ሲሄድ እሱ ህይወቱ አልፋለች። ከዚያ ሬሳውን ይዘን ወደ ቤት ተመለስን ይላሉ። ወይዘሮ ከሪማ ወይዘሮ ከሪማ ከሟች ባለቤታቸው ሼክ አብድላ መሐመድ ጋር ሶስት ልጆች እንደወለዱ ገልጸው ስለ ባለቤታቸው አሟሟት ከአካባቢው የመንግስት ኃላፊዎች ማብራሪያ እንዳልተሰጣቸውም ተናግረዋል። በበደሳ ከተማ የሃይማኖት መሪዎች የሼክ አብደላ መሐመድ መገደል አስመልክተው ከወዳ ቡልቱም ወረዳና ከምዕራብ አረርጌ ዞን አስተዳደር ኃላፊዎች ጋር መነጋገራቸውን በበደሳ የሃይማኖት መሪዎች አባል የሆኑት አቶ ሰይፈድን ተናግረዋል። የሟች ቀብር ስነ ስርዓት በሰላም እንዲፈጸም ምክክር አድርገናል። ሰዎች እንዲሁ በዋዛ በጥይት እንዳይሞቱ የመንግስት ጸጥታ ኃይሎች ጥንቃቄ ማድረግ እንደሚገባቸውም ለአስተዳደር ኃላፊዎች ነግረዋቸዋል። እነሱም ግድያውን እንደሚያጣሩ ነው ቃል የገቡልን። ቅዳሜ ዕለት በበዴሳ በተከሰተው የጸጥታ ችግር ጉዳት የደረሰባቸው ሌሎች ሰዎች የሕክምና እርዳታ የተደረገላቸው በጭሮ ሆስፒታል መሆኑ ተነግረዋል። ስለ ሁኔታው ለአሜሪካ ድምጽ የተናገሩት አንድ የጭሮ ሆስፒታል ዶክተር ግን ቅዳሜ ዕለት ከበዴሳ ወደ ጭሮ ሆስፒታል የመጣው አንድ ሰው ብቻ መሆኑን አረጋግጠዋል። መቀመጫው አካባቢ በጥይት የተመታ አንድ ወጣት በሆስፒታሉ የህክምና እርዳታ ተደርጎልታል ብለዋል። ዶክተሩ አክለው በምዕራብ አረርጌ ዞን ባለፈው ሳምንት በነበረው ተቃውሞ ላይ ተሳትፎ የነበሩና ጉዳት ደርሶባቸው ወደ ሆስፒታሉ ለህክምና የመጡት 30 ሰዎች መሆናቸውን ገልጸው ከእነዚህም አራቱ ህይወታቸው አልፈዋል ብለዋል። የኦሮሚያ የእስልምና ጉዳዮችም በበደሳ የተፈጸመውን ግድያን ጨምሮ በሌሎች የኦሮሚያ አካባቢዎች በሃይማኖቱ መሪዎችና ተከታዮች ላይ ተፈጽመዋል ስለተባለው ጥቃት መረጃ እያሰባሰበ መሆኑን ነው የገለጸው። ሼከጂ ኢብራሂም ቱፋ የኦሮሚያ የእስልምና ጉዳዮች ምክትል ፕሬዚደንት ናቸው። በምዕራብ አርሲ ዞን በአሳሳ ከተማ ታላቅ ኢማም ሼህ ዑመር ሱሌይማን የሚባሉ የቁርአን ሀፊዝ ከነ ባለቤታቸው በቤታቸው በገዛ ቤታቸው አስር ተገዶ እንደተመለሱ ቤቱ ተከቦ በጥይት ተተኩሶባቸው በተደራቢነት ባለቤታቸውም በዛው ጥይት እንደሞቱና በማግስቱ አስከሬናቸውና የባለቤታቸውን አስከሬን አውጥቶ እንደቀበሩ ቀበሩ በሰማነው ሪፖርት ፐርሶናል በአካልም ሄደን ያው የቲሞችን ሩት ቤተሰቦቹን ሁሉ አይተናቸዋል እና እንዲሁም ቀጥሎ ምክትል ኢማም ሼክ ቃስም ረሺድ የሚባሉ አስር ሰግደው እንደወጡ መንገዳቸው ላይ በጥይት ተተኮሶባቸው እግራቸውን ጥይት እንደጎዳና በሆስፒታል በአሰላ ሆስፒታል እንደሚገኙ ይህንንም በደረሰን ሪፖርት ተገንዝብናል ማለት ነው። ይህ አልፎ ተርፎ በምዕራብ አርሲ ዞን በኮፋሌ ከተማ አንድ መስጅድ ውስጥ ግቢ ተገብቶ ሰዎቹ እየሰገዱ በአሉበት በመስኮት ተተኩሶባቸው እነሱ ስጁድ ላይ በመኖራቸው አላህ ሕይወታቸውን አትርፎ መስጅዱ እንደተሰበረ ከአካባቢው በደረሰን ሪፖርት ተትናል ማለት ነው። ከአካባቢ ስንል ከእስልምና ጉዳዮች ማለት ነው። ቀጥታ በኛው ቅርንጫ እንዲሁም በሻሸመኔ ከተማ ቀመር መስጅድ በሚባለው ቁርአን እየቀሩ በአሉበት በአንድ ጥይት ተመቶ በመስኮት በአሁኑ ሰዓት ሆስፒታል እንደሚገኙ ነው ሪፖርቱ፣ ወይም ይደርሰን። ወደዚህ ወደ ምዕራብ ሀረርቤ ስንመለስ በበደሳ ከተማ የምትባለው ታላቁ የተቅዋ መስጊድ ኢማም ሼክ አብዳላ ሙሐመድ የምባሉም እንዲሁ ሰዎቹን ቀብሮ ቀብር ስነ ስርዓት ፈጽሞ ወደ ቤታቸው እየተመለሱ ከህዝብ ውስጥ እያሉ እሳቸው ላይ ታ በጥይት እንደሞቱ እዛ ያሉ የእስልምና ጉዳዮች ቅርንጫፎቻችን በሪፖርታቸው ዘግቦልናል ማለት ነው። እኛ ይህንን ሁሉ አስመልክተን ማውራትም አልፈለግንም ነበረ ቱም ከመንግስት ጋር ሰፊ ውይይት አደረግንና ማን እንደፈጸመ፣ መቼ እንደተፈጸመ፣ ለምን እንደተፈጸመ በቀጥታ በውይይት ጉዳዩን ለመጣራትና ጉዳዩ በደንብ ከተጣራና ትክክለኛነቱ ከተረጋገጠ በኋላ ለሕዝቦቻችን ወቅትን መግለጫ ለማድረግ እየተዘጋጀን ባለንበት ወቅት ነውና ውይይታችን አልጨረስንም። ውይይታችን ስንጨርስ ደግሞ የመጨረሻ ውጤቱን ለሕዝባችን የምናሳውቅ ይሆናል። የምዕራብ አረጊ ዞን የወዳ ቡልቱም ወረዳ እና የበዴሳ ከተማ አስተዳደር ኃላፊዎች ስለ ጉዳዩ መልስ እንዲሰጡ ለሶስት ቀናት ያደረግነው ተደጋጋሚ ሙከራ አልተሳካም። ነገር ግን የበዴሳ ከተማ ፖሊስ አዛዥ ኮማንደር ካሳውን በበዴሳ ከተማ የተፈጠረ ምንም የጸጥታ ችግር የለም ብሎ ሲመልሱ፣ የኦሮሚያ የጸጥታና ድህነት ቢሮ ኃላፊ አቶ ጅብርል መሐመድ ግን በከተማዋ የጸጥታ ችግር እንደነበረ አምነዋል። በበዴሳ ተፈጸመ ስለተባለ ሁኔታ የነገሩ መነሻ የቀብር ስነ ስርዓት መሆኑ ትክክል ነው። ነገር ግን እርምጃው የተወሰደው በቀብር ቦታ ሳይሆን በከተማ ውስጥ ነው። ይህ ሕይወቱ አልፏል የተባለው ሰው በከተማው ውስጥ ሰዎችን ማቀናጀት ላይ ተሰማርቶ እንደነበረ ነው ያለኝ መረጃ የሚያሳየው። ይህም ንብረት ማውደም በነዋሪዎችና ጸጥታ ኃይሎች መካከል እንዴት ግጭት መፈጠር እንዳለበት ሲያቀናጅ ነበረ እና የሚደርሰውን ጉዳት ለማሳነስ የተወሰደ እርምጃ አለ እርምጃው ግን እሱ የሃይማኖት አባት ስለሆነ አይደለም የተወሰደበት። ይህ አንድምታ ትክክል አይደለም። የሃይማኖት መሪ ችግር መፍጠር አይችልም አይባልም። ይህ ሚዛናዊነትን ይጠይቃል። ስለዚህ በሙሉ የተወሰደው እርምጃ ሊደርስ የነበረውን ጉዳት ለማስቀረት የተወሰደ ነው። የሚታይ ነገር ካለ ደግሞ ዳግም መመርመር ይችላል። ባለፈው ቅዳሜ በብዴሳ የተገደሉት ሼክ አብዱላ መሐመድ የቅብር ስነስርዓታቸው ሰኞ ዕለት መፈጸሙን የአካባቢው የሃይማኖት አባቶች ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ አመሰግናለሁ። ገልሞ ተከታዩ ዘገባ ወደ ደቡብ ይወስደናል። በደቡብ ክልል የተከሰቱ ባለፉት አስር ዓመታት ያልታዩ የተፈጥሮ አደጋዎች በአስር ሺዎች የሚቆጠሩ ሰዎችን ለጉዳት ማጋለጣቸውን የክልሉ የአደጋ ስጋት ሥራ አመራር ኮሚሽን አስታውቀዋል። ባለፈው አንድ ወር ብቻ ከ28 ሺህ በላይ ሰው በጎርፍና በናዳ አደጋዎች የተፈናቀለ ሲሆን ብዙ ሰው መሞቱንም ኮሚሽኑ ገልጿል። በቅርቡ በደቡብ ኦሞ ዳሰነች ወረዳ ውስጥ የተፈናቀሉትን የመደገፍ ሥራ እየተከናወነ መሆኑም ተነግሯል። በተፈጥሮ አደጋዎቹ ጉዳት ለደረሰባቸው ሰብአዊ ድጋፍ ለማድረግና መልሶ ለማቋቋም የሚደረገውን ጥረት የኮቪድ-19 ወረርሽኝ ፈታኝ ማድረጉንም ኮሚሽነሩ አቶ ጋንታ ጋሮማ ለአሜሪካ ድምፅ ተናግረዋል። እንዲያም ሆኖ ዘላቂ መፍትሄ ለማስገኘት በጥናት የተደገፈ ተግባር በመከናወን ላይ መሆኑንም ጠቁመዋል። ሪፖርተራችን ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋሩማ ዛሬ ለቪኦኤ እንደተናገሩት የደቡብ ክልል አብዛኛው አካባቢዎች የተፈጥሮ አደጋ የተጋፈጡ ናቸው። ለዚህ ምክንያቱ ደግሞ ከበጋ እስከ ክረምት የጣለው ዘለግ ያለ ከፍተኛ የዝናብ መጠን ነው ተብሏል። ትልቁ በክረምቱ ወራት ከሌላው ወቅት ከፍ ያለ ወይም ደግሞ ከመደበኛ በላይ ዝናብ ይኖራል የሚል ትንበያ ስለነበረ የክልሉ መንግስት የተፈጥሮ አደጋ ሊኖር ይችላል ብለን ያሰብናቸው ከናዳ ጎርፍ በስፋት እንዳይከሰት ማድረግ የሚያስችል ስራ መሰራት አለበት ተብሎ ነታቀደው በዚህም በጎርፍ ሊጠቁም የሚችሉ ቦታዎች ተለይተዋል በወጋው ወቅት በናዳ ሊጠቁም የሚችሉ ቦታዎች ተለይተዋል እነዚህ ቦታዎች ላይ ያለው ሰው ክረምቱ ሲገባ ጥንቃቄ መውሰድ እንዲችል ቅድሚያ ማስጠንቀቂያ ስራዎች ናቸው የተሰሩት ከቅድሚያ ማስጠንቀቂያ ስራዎች በተጨማሪ በተለይ ጎርፍ በስፋት የሚያጠቃባቸው አካባቢዎች ላይ ማዕከላዊ ዞኖች ወይም ደግሞ ስምጥ ሸለቆ ወረዳዎች ላይ ጎርፍን መከላከል የሚያስችሉ ጎርፍ መከላከያ ዳይኮች፣ ማሽነሪዎች ተሰማርተው በስፋት እንዲሰሩ ነው የተደረገው። በክልሉ በጎርፍና በናዳ ሊጎዱ የሚችሉ ሀያ ወረዳዎች የተለዩ ሲሆን ከሐምሌ ወር ጀምሮ የጣሌ ባለው ዝናብ ከአስር በላይ ወረዳዎች በጎርፍ መጥለቅለቃቸውን ኮሚሽነሩ ተናግረዋል። ደጋማ አካባቢ የሚኖሩ ሰዎችን ሌላ ቦታ የማስፈር ስራ እንደተሰራ የገለጡት አቶ ጋንታ ሲልጤ ዞን፣ ጉራጌ፣ ሀዲያ፣ ጋሞ፣ ወላይታ፣ ጎፋና ዶቆሞ ዞኖች በጎርፍ የተጎዱ ሲሆን ጋሞ ዞን፣ ጎፋ፣ ከፋ ዞኖችና የኮንታ ልዩ ወረዳ ደግሞ የናዳ አደጋ ገፈት ቀምሰዋል፣ ብሏል። እነዚህ አካባቢዎች ላይ አስቀድመን በሰጠነው ቅድሚያ ማስጠንቀያ የወጡ ሰዎች ድጋፍ እየተደረገ ለጉዳት ተጋላጭነት ተረፉበት እውነታ አለ። ነገር ግን አደጋው እየተቃረበ ሲሄድ በርካታ ሰዎች እንዲወጡ ተደርጓል። በዚህም ሂደት እስካሁን ባለው ከ28503 በላይ ሰዎች ናቸው በዚህ በጎርፍና በናዳ ምክንያት ከቀያቸው የወጡት በስጋትም በጉዳትም ከተፈናቀሉ 28ሺህ በላይ ዜጎች ውስጥ 15ቶቹ በደቡብ ኦሞ ዞን ዳስነች ወረዳ የሚገኙ አርብቶ አደሮች ሲሆኑ 9000 የስልጤ ዞን ነዋሪዎችም በጎርፍ አደጋ ከቤትና ቀያቸው ተፈናቅለዋልም ብለዋል። ለተፈናቀሉ ዜጎች የተደረገ ስላለው ድጋፍና አቅርቦትም አቶ ጋንታ የተናገሩት አለም፣ እያንዳንዱ ሰው የሚደረግለት ድጋፍ ስታንዳርድ አለው። በወር ማግኘት ሊሰጠው ሚገባው ሊቀርብለት ሚገባው ምግብ እየቀረበ ነው። ለአንድ ሰው 15 ኪሎ ግራም ይህል 15 ኪሎ ግራም ዘይት 0435 ሊትር፣ አልሚ ምግብ፣ ጥራጥሬ እና ሌሎች ማቴሪያሎች መድረስ ያለባቸው በስታንዳርድ የተቀመጡ እንዲደርሱ እያደረግን ያለ ነው። በክልልም በፌዴራልም በክረምቱ ሊከሰት ይችላል የምንለውን ጎርፍ ለመከላከል የሚበቃ አቅም ፈጥሮ ስላለ በዚህ ሂደት ሪሶርስ የማቅረቡ ችግር አላጋጠምንም በተፈጥሮ አደጋ ጉዳት ለደረሰባቸው ዜጎች ሰብአዊ ድጋፍ ለማድረግና መልሶ ለማቋቋም የሚደረገውን ጥረት የኮሮና ቫይረስ ወረርሽኝ ፈታኝ እንዳደረገባቸውም ተናግሯል። እንግዲህ ዋና አሁን እየሰራን ያለ ነው ኮሮና ቫይረስ ጋር የተያያዙ ስራዎችን ነው እየሰራን ያለ ነው። ስለዚህ ኮሮና ቫይረስ አጠቃላይ ኢንፍሉንስ ድርሻ አለው ትልቅ ድርሻ ምክንያቱም ህብረተሰቡ አሁን የሚወጣው አንድ ላይ ኑሮውን መቀጠል ወይም ደግሞ መጠለያዎች ውስጥ እንዴት መቆየት አለበት የሚለውን ነገር ኮሮናን መከላከል በሚያስችል መልኩ ህይወቱን መቀጠል እንዲችል የማድረግ ስራ መሰራት የግድ ነው። እንደ ሌላው ጊዜ አንድ ኤሪያ ላይ ብዙ ሰዎች የማኖር ወይም ደግሞ ርቀታቸውን ጠብቀው የሚኖሩበት ሁኔታ መፍጠር የግድ ነው። ኮሮና ትልቅ ኢንፍሉዌንስ አለው። ይሁን እንጂ ኮሚሽኑ ዘላቂ መፍትሄ ለማምጣት በጥናት የተደገፈ ተግባር በማከናወን ላይ እንደሚገኝም ተናግሯል። ሰዎች ባሉበት አካባቢ ሴፍ ወደሆነ ቦታ ሽፍት አድርገው በሴክሰጋ ግኖችን ህይወታቸውን የሚቀጥሉበት ቦታ ቅያሌ የማድረግ ስራ ከዚህ በፊት ጀምረን በርካታ ወረዳዎች ላይ ሰርተናል። ውጤቱ አምጥቷል እና በዛ መልኩ ነው። ከዛ ባለፈ ሰፊ ኤሪያ በሚሸፍን ልክ አደጋ ላይ ያሉባት ኤሪያ ላይ ያለውን ሰው ለይተን ሪላቲቭ የተሻለ ወደሚባል ቦታ አዛውረን የማስፈር ስራ ለመስራት ስራዎች እየተሰሩ ነው ያሉት። ይህም በርካታ ዞኖች ላይ ታቅደው ወደ ተግባር የተገባበት ነው። በተለይ ከናዳ ጋር ተያይዞ ጋሞ ዞን ላይ፣ ጎፋ ዞን ላይ፣ ወላይታ ዞን ላይ፣ ኮንታ ልዩ ወረዳ ላይ፣ ዳውሮ ዞን ላይ ታቅደው በዚህ ዓመት የምንሰራቸውን ስራዎች እየጀመርን ያለንበት ሁኔታ አለ። ይሄ ከናዳ ጋር ተያይዞ ነው። ጎርፍ ጋር የተያያዘ ጥናትን ማዕከል ያደረገ ስራ የመስራትና እነዚህን ማዕከል አድርገን ዘላቂ የሆነ ሶሉሽን የምንፈልግበት ሁኔታ አሉታ አደር አካባቢ ለመስራት ወደ ተግባር እየተገባ ያለበት ሁኔታ አለ። በዚህ ዓመት በተለይ እነዚህ ጎርፍ አካባቢዎች ላይ ወደ መቶ ሚሊዮን የሚፈጅ ገንዘብ ሊያስወጣ የሚችል ዳይፎች እና ዳይቨርሽኖች መስራት እንዲቻል በባለሙያ ተጠንቶ አሁን መንቀሳቀስ ጭቃው ስለማያንቀሳቀስ ልክ ጠፈፍ ስል ወደዛ ስራ ለመግባት በዳሰነች ወረዳ በጎርፍ የተወሰዱትን ጨምሮ በደቡብ ክልል በክረምት ወራት ብቻ በተከሰተ የተፈጥሮ አደጋ 15 የሚደርሱ ሰዎች መሞታቸውም ተዘግቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም አመሰግናለሁ ዮናታን ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪዋ ብርሃን ኃይሉና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተንን አብራችሁ ስለ ቆያችሁ ከልብ እናመሰግናለን። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ጨርሶ ለአፍታ እንኳ አይዘናጉ። ሰላም ጤና ይስጥልን። በደህና ደሩ።